መጽሐፈ መሳፍንት ምዕራፍ አስራ ሁለት የኤፍሬም ሰዎች ተሰበሰቡ፣ ወደ ጻፎንም ተሻግረው ዮፍታሔን ከአሞን ልጆች ጋር ለመዋጋት ስታልፍ ከአንተ ጋር እንድንሄድ ስለምን አልጠራህንም? ቤትህን በአንተ ላይ በእሳት እናቃጥለዋለን አሉት። ዮፍታሔም ከአሞን ልጆች ጋር ለእኔና ለሕዝቤ ጽኑ ጠብ ነበረን፣ በጠራኋችሁም ጊዜ ከእጃቸው አላዳናችሁኝም። እንዳላዳናችሁኝም ባየሁ ጊዜ ነፍሴን በእጄ አድርጌ በአሞን ልጆች ላይ አለፍሁ፣ እግዚአብሔርም በእጄ አሳልፎ ሰጣቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ? አላቸው። ዮፍታሔም የገለዓድን ሰዎች ሁሉ ሰበሰበ፣ ከኤፍሬምም ጋር ተዋጋ። ኤፍሬምም ገለዓዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁት ከኤፍሬም ሸሽታችሁ ነው ስላሉ የገለዓድ ሰዎች ኤፍሬምን መቱ። ገለዓዳውያንም ኤፍሬም የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ የገለዓድ ሰዎች አንተ ኤፍሬማዊ ነህን አሉት። እርሱም አይደለሁም ቢል እነርሱ አሁን ሺቦሌት በል አሉት። እርሱም አጠርቶ መናገር አልቻለምና ሴቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። በዚያም ጊዜ ከኤፍሬም አርባ ሁለት ሺህ ሰዎች ወደቁ። የዮፍታሄም በእስራኤል ላይ ስድስት ዓመት ፈረደ። ገልአዳዊውም ዮፍታሔ ሞተ፣ ከገልአድም ከተሞች በአንዲቱ ተቀበረ። ከእርሱም በኋላ የቤተ ልሔሙ ኢብጻን በእስራኤል ላይ ፈራጅ ሆነ። ሰላሳም ወንዶች ልጆችና ሰላሳ ሴቶች ልጆች ነበሩት። ሠላሳ ሴቶች ልጆችንም ወደ ውጭ አገር ዳረ። ለወንዶች ልጆቹም ከውጭ አገር ሴቶች ልጆችን አወጣ። በእስራኤልም ላይ ሰባት ዓመት ፈረደ። ኢብጻንም ሞተ፣ በቤተልሔምም ተቀበረ። ከእርሱም በኋላ ዛብሎናዊው ኤሎም በእስራኤል ላይ ፈራጅ ሆነ። እርሱም በእስራኤል ላይ አሥር ዓመት ፈረደ። ዛብሎናዊውም ኤሎም ሞተ፣ በዛብሎንም ምድር ባለችው በኤሎም ተቀበረ። ከእርሱም በኋላ የጴርአቶናዊው የሂሌል ልጅ አብዶን በእስራኤል ላይ ፈራጅ ሆነ። አርባም ልጆች፣ ሠላሳም የልጅ ልጆች ነበሩት። በሰባም አህያ ግልገሎች ላይ ይቀመጡ ነበር። በእስራኤልም ላይ ስምንት ዓመት ፈረደ። የጴርአቶናዊውም የሂሌል ልጅ አብዶን ሞተ። በተራራማውም በአማሌቃውያን ምድር በኤፍሬም ባለችው በጲርዓቶን ተቀበረ።